ምሬቲ ኮፒ ቦሩቲ ወልቲ ደብና ነጋቲ ኑቡላ ኣማ ኣፋ ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የኢትዮጵያ ሰብአዊ መብት ኮሚሽነር ዶክተር ዳንኤል በቀለ ለአሜሪካ ድምፅ በተለይ ከሰጡ ቃለ ምልልስ የተወሰደ ነው። ቡለን ወረዳ በኩጂ ቀበሌ በንጹሃን ዜጎች ላይ የደረሰው ጥቃትን ተከትሎ ከፌዴራል ሚኒስትር ቤት አንድ ሰው ጀምሮ ወደ አምስት የሚሆኑ የክልሉ ከፍተኛ አመራሮች በቁጥጥር ስር የዋሉበት ሁኔታ አለ። እኚህኛው ደግሞ የቤንሻንጉል ጉሙዝ ክልል የመንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ መለስ በየነ ናቸው። አድማጮች፣ ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። ጤና ይስጥልኝ እንደምን አመሻችሁ። ክቡራትና ክቡራን አድማጮቻችን ይህ የሐሙስ ታህሳስ 15 2013 ዓ ም የአውሮፓውያን ገና ዋዜማ ምሽት ልዩ ዝግጅታችን ነው። በዓለም ዙሪያ በተለያዩ አገሮች ለምትኖሩ በዓሉን ለምታከብሩ አድማጮቻችን እንኳን በሰላም አደረሳችሁ። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከዕለቱ ዜና አቅራቢ ቆንጅት ይታየ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉና ከዕለቱ ዋና አዘጋጅ ሰለሞን አባተ እንዲሁም በያሉበት ሆኖ የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና አስትልኝ እንደምናመሻችሁ አድማጮች ዜናዎቹን የማሰማችሁ ቆንጂ ይታዬ ነኝ። ቤንሻንጉል ጉምዝ ክልል መተከል ውስጥ በዜጎች ላይ እየተፈጸመ ያለው ጭፍጨፋ የሰብአዊ አድራጎት መሆኑንና በእጅጉ እንዳሳዘናቸው የገለጹት ጠቅላይ ሚኒስትር አብይ አህመድ ችግሩን ከመሰረቱ ለመፍታት መንግስት አስፈላጊው የተቀናጀ ኃይል እንዲሰማራ ማድረጉን አስታወቁ። የኢትዮጵያ የሰብዓዊ መብት ኮሚሽን ትናንትና ባወጣው መግለጫው ጥቃቱ በመልኩም በስፋቱም ከዚህ ቀደም ከነበረው የተለየ መሆኑን ገልጾ መንግስት በአካባቢው የተቀናጀና የተጠናከረ የህግ ማስከበር ስራ መስራት አለበት ብለዋል። ይህ በዚህ እንዳለ ትናንትና በመተከል ዞን ቡለን ወረዳ በኩጂ ቀበሌ በታጣቂዎች ለተገደሉት ዜጎች የወል የቀብር ስነ ስርዓት ተከናውኗል። የቤንሻንጉል ክልል የመንግስት ኮሚኒኬሽንስ ጉዳዮች ቢሮ እንዳስታወቀው በድርጊቱ እጃቸው አለበት ተብለው የተጠረጠሩ ከፌዴራል እስከ ዞን ድረስ ያሉ ሰባት አመራሮች በቁጥጥር ስር ውለዋል። የሟቾቹ ቁጥርም እየተጣራ መሆኑን ገልጿል። ዝርዝሩን ያካተተ ዘገባ በአብይ ርዕስ ይቀርባል። ዋሽንግተን ዲሲ ውስጥ ዩ ስትሪት ወይም ዩ ጎዳና ተብሎ በሚጠራው የኢትዮጵያውያን ምግብ ቤቶችና የንግድ ድርጅቶች የሚበዙበት ቦታ ሊትል ኢትዮጵያ፣ ትንሿ ኢትዮጵያ የሚል የጎዳና ስያሜ ያገኘ። ዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ ዲሲ ውስጥ የሚኖሩ ኢትዮጵያውያን ይህ ስያሜ እንዲሰጥ ከሀያ ዓመታት በላይ የረጅም ጊዜ ጥረት ማድረጋቸውንና በመጨረሻም መጨረሻም በከተማይቱ ምክር ቤት የጎዳና ስያሜው ሊፈቀድ መቻሉን ገልጸዋል። የኬንያ ፖሊስ በነገው ዕለት የሚውለውን የፈረንጆች የገና ወይም ክሪስማስ በዓል ተያይዞ ሀገሪቱ የተለያዩ የወንጀል ድርጊቶች እንዳይከሰቱ ለመከላከል ተጨማሪ የጥበቃ አባላትን በሀገሪቱ ዙሪያ እንዳሰማራ አስታውቋል። የሀገሪቱ የፖሊስ አዛዥ ሂለሪ ሙያምባይ በኬንያ የትራፊክ አደጋው እየጨመረ መምጣቱን አመልክተው በበዓሉ ሰሞንም ህዝቡ ተገቢውን ጥንቃቄ እንዲያደርግ አሳስበዋል። ገልሞ ዳዊት ከናይሮቢ ቀጣዩን ዘገባ አስተላልፏል። የ2020 የገና በዓልን አስመልክተው የኬንያ ፖሊስ በሀገሩ ያለውን ጸጥታን ለመቆጣጠር የኬንያ ማረሚያ ቤት ጠባቂዎችንና የትራፊክ ህግ አስከባሪዎችን ማሰማራቱን አስታውቋል። የኬንያ ፖሊስ አዛዥ በበዓል ወቅት ወንጀል ስለሚበዛ ኬንያ ባላት የፖሊስ ኃይል ላይ ተጨማሪ አምስት ሺህ የጸጥታ ኃይሎች ተሰማርተዋል ብለዋል። የኬንያ ፖሊስ ከኬንያ ማረሚያ ቤቶች አስተዳደር ከትራፊክ ቢሮና ከአቃቢ ህግ ዋና መስሪያ ቤት ጋር በስራ ላይ ነው። ሁሉም ኬንያውያን በዓሉን በሰላም እንዲያሳልፉ በህግ ማስከበር ረድፍ ያለን ሁላችንም በመላ ሀገሪቱ በበቂ ሁኔታ ተሰማርተናል። ምናልባት የጸጥታ ችግር ቢከሰት በተለመደው አድራሻ ወይም በአቅራቢያቸው ባለው ፖሊስ ጣቢያ ጥቆማ ከሰጡ ወዲያው እርዳታ ማግኘት ይቻላል ብለዋል ዋና አዛዡ። የኬንያ ፖሊስ አዛዥ ሂለሪ በኬንያ የበርካቶች ህይወት እየቀጠፈ ስላለው የትራፊክ አደጋም አስጠንቅቀዋል። ኢንስፔክተር ጄኔራል ሂለሪ በኬንያ ከጥር 2020 እስከ ታህሳስ 2020 ብቻ ከ3300 በላይ ኬንያውያን በትራፊክ አደጋ ህይወታቸው ማለፉን ገልጸው ይህም ከባለፈው ዓመት አዝጋር ሲነጻጸር በ9 በመቶ ጨምረዋል ብለዋል። የለሬ ጨምረው የተሰማሩት የህግ አስከባሪዎች አላግባብ የሚያሽከረክሩ ሹፌሮችን፣ ህግ ለመጣስ የሚንቀሳቀሱ ማናቸውንም አካላት በንቃት ይከታተላሉም ብለዋል። በመጨረሻም በአገሩ ታውጆ ያለው የሰዓት እላፊ ገደብ በቦታው እንዳለ መሆኑን የሀገሩን ዜጎች አስታውሰው የገናና የአዲስ ዓመት በዓልን ሲያከብሩ የኬንያ ጤና ሚኒስቴር ያስቀመጠውን ቅድመ ጥንቃቄንም ችላ እንዳይሉ አስጠንቅቀዋል። ለአሜሪካ ድምጽ ገልሞዳዊት ከናይሮቢ ገልሞ ዳዊትን፣ ለዘገባው አመሰግናለሁ። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። አውሮፓ ለመድረስ ሊሞክሩ የተሳፈሩባት ጀልባ ቱኒዚያ ጠረፍ ላይ ሰጥማባቸው ቢያንስ ሀያ የሚሆኑ ፍልሰተኞች ሕይወታቸው ማለፉ ተሰማ። የቱኒዚያ የመከላከያ ሚኒስቴር እንደገለጸው አስከሬኖቹን ሲፋክስ የምትባል ከተማ ባህር ዳርቻ ላይ ያገኟቸው አሳ አጥማጆች ናቸው። አምስቱን በህይወት ያተረፏቸው ሲሆን አሁንም ያልተገኙ ሀያ ተሳፋሪዎች አሉ ብለዋል። የቱኒዚያ የባህር ኃይል ለፍለጋ እንደተሰማራም ገልጸዋል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ አመታዊ የመከላከያ ወጪ ህጉን በትናንትናው ዕለት ድምፅ የመሻር ስልጣናቸውን ተጠቅመው ጥለውታል። በዩናይትድ ስቴትስ ምክር ቤት በሁለቱም ፓርቲዎች አባላት ሰፊ ድጋፍ ያለፈውን የመከላከያ ወጪ ህግ የተቃወሙት ፕሬዚደንቱ ለቻይናና ለሩሲያ የቀረበ ስጦታ ሲሉ ገልጸውታል። ብሔራዊ የመከላከያ ወጪ ድንጋጌ ተብሎ የሚጠራው ህጉ ለወታደራዊ መርሃ ግብሮች የሚውል ሰባት መቶ አርባ ቢሊዮን ዶላር ወጪ የሚፈቅድና ለሀገሪቱ የጦር ኃይል አባላት የሶስት ከመቶ የደሞዝ ጭማሪ የሚሰጥ እንደነበረ ነው የተመለከተው። የሰራዊት ቁጥር የጦር መሳሪያና፣ የሰራተኛ አስተዳደርን በመሳሰሉ ጉዳዮች ለመከላከያ ሚኒስቴር የፖሊሲ ምሪቶችንም የሚሰጠው ይኸው ህግ ነው። የተወካዮች ምክር ቤት አፈጉባኤዋ ናንሲ ፔሎሲ የፕሬዝደንቱን እርምጃ ወታደሮቻችንን የሚጎዳ እጅግ አስገራሚ ግዴለሽነት ሲሉ ገልጸውታል። ወደ ዓለም አቀፍ የኮቪድ-19 ዜናዎች ስናልፍ በቻይናው ሲኖቫክ ኩባንያ የተቀመመው የኮቪድ-19 ክትባት በመጨረሻ ምዕራፍ የሰው ላይ ሙከራው ከ50 ከመቶ በላይ ውጤታማ ሆኖ ተገኝቷል ሲሉ የብራዚል ተመራማሪዎች ተናገሩ። ሆኖም የብራዚል መንግስት ንብረት የሆነው የምርምር ተቋም የክትባት ሙከራውን ውጤት በሲኖቫክ ጥያቄ መሰረት ይፋ አናደርግም ነው ያለው። ይህም የክትባቱ ስራ ግልጽነት የጎደለው ነው የሚለውን ጥያቄ እንደገና አስነስቶታል። ኮሮናቫክ የሚል ስያሜ የተሰጠው የሲኖቫኮ ክትባት ሙከራ ባለፈው ጥቅምት ወር በአንደኛው የምርምሩ በጎ ፈቃደኛ ተሳታፊ ላይ ከበድ ያለ ችግር በመፍጠሩ ተብሎ በተገለጸው ሁኔታ ምክንያት ሙከራው ተቋርጦ እንደነበረ የሚታወስ ነው። በዩናይትድ ስቴትስ ጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ መሰረት እስካሁን በዚህ በሽታ በዓለም ዙሪያ ከአንድ ነጥብ ሰባት ሚሊዮን በላይ ሰዎች ህይወታቸውን አጥተዋል። እነርሱን ጨምሮም በአጠቃላይ በቫይረሱ የተያዙ ሰዎች ቁጥር ከሰባ ስምንት ነጥብ ሰባት ሚሊዮን በላይ አሻግቧል። የቻይናው ሲኖቫክም ቫይረሱን ለመከላከል የሚበጅ ክትባት ለመስራት እየተጣደፉ ካሉት በርካታ የመድኃኒት ኩባንያዎች መካከል አንዱ ነው። ይህ በዚህ እንዳለ፣ በላቲን አሜሪካ የመጀመሪያው የሆነው የክትባት አቅርቦት በትናንትናው ዕለት ሜክሲኮ ሲቲ ደርሷል። ፋይዘር እና ባዮንቴክ የሰሩት ክትባት ከቤልጅየም ተጭኖ ሲገባ የሜክሲኮ የጤና ሚኒስትር ተቀብለው ዛሬ የወረሽኙ ማክተም የተጀመረበት ምዕራፍ ነው ሲሉ ተናግረዋል። ሜክሲኮ አንድ ነጥብ አራት ሚሊዮን የፋይዘሩን ነጠላ ክትባቶች ታገኛለች ነው የተባለው። ትናንት የደረሰው ምን ያህሉ እንደሆነ ባለስልጣናቱ አልገለጹም። ሆኖም ዛሬ የጤና ሰራተኞችን መክተብ እንጀምራለን ብለዋል። ይህ በዚህ እንዳለ ዩናይትድ ስቴትስ በጀመረችው የኮቪድ-19 የክትባት እንቅስቃሴ ሁለተኛ ሳምንቷን ልታጠናቅቅ ነው። በዚሁ ጊዜ ውስጥ ክትባቱ የደረሳቸው በአብዛኛው የጤና ጥበቃ ሰራተኞችና በጤና እንክብካቤ ቤቶች የሚኖሩ አረጋውያን የሆኑት ቁጥር ወደ አንድ ሚሊዮን እንደሚጠጋ ነው የተገለጸው። የሆነ ሆኖ ይህ ቁጥር ፌዴራሉ መንግስት ኦፐሬሽን ዋርፕ ስፒድ በተባለው መርሃ ግብሩ ከወጠነው ግብ ጋር ሲነጻጸር በእጅጉ ያነሰ ነው። መንግስቱ ብዙ ሚሊዮን ክትባቶች ተመርተው እስከ ዓመቱ መጨረሻ 20 ሚሊዮን ሰዎችን እንከትባለን የሚል ውጥን ይዞ ሲንቀሳቀስ እንደነበረ ይታወቃል። የኦፐሬሽን ዋርፕ ስፒድ ዋና አማካሪ ዶክተር ሞሴፍ ስላዊ ክትባቱን ማዳረሱ ረዘም ያለ ጊዜ እንደሚወስድ አስጠንቅቀዋል። ክትባቱን የማቅረቡን ቃላችንን እናሳካለን፣ ሰውን የመከተቡ ሂደት ግን ካሰብነው በላይ ዝግ ያለ ነው ሲሉ ነው ያስረዱት። በሌላ በኩል የፕሬዝደንት ትራምፕ አስተዳደር ከፋይዘር እና ባዮን ቴክ ተጨማሪ አንድ መቶ ሚሊዮን ነጠላ ክትባቶችን በሁለት ቢሊዮን ዶላር ለመግዛት ከስምምነት ደርሷል። ይህም ከቀጣዩ የአውሮፓ ሀያ ሀያ አንድ ዓ ም ሐምሌ ወር ድረስ አገሪቱ የሚኖራትን የክትባት አቅርቦት መጠን ወደ ሁለት መቶ ሚሊዮን ከፍ ያደርግላታል። መጨረሻም ሰሞኑን በይፋ የተገለጸው ስፋት ያለው የሳይበር ስለላ ዘመቻ በክፍለ ሀገርና አካባቢ አስተዳደሮች ላይ ጉዳት ያደረሰ መሆኑን የዩናይትድ ስቴትስ የኮምፒውተር ደህንነት ቢሮ አስታወቀ። ብዙ ተጨማሪ ዝርዝር መረጃ ግን አልሰጠም። ሶላር ዊንድስ በሚባለው የዩናይትድ ስቴትስ የቴክኖሎጂ ኩባንያ የዩናይትድ ስቴትስ የፌዴራል መንግስቱ የኮምፒውተር መረብ ውስጥ ሰርስሮ ለመግባት የተጠቀመው የኮምፒውተር ጥቃት ዘመቻ በፌዴራል የክፍላተ ሀገርና የአካባቢ አስተዳደሮች እንዲሁም ቁልፍ በሆኑ የመሰረተ ልማት ተቋማትና የግል ዘርፍ ድርጅቶች ላይ ጉዳት እንዳደረሰ ነው የተገለጸው። ተቋሙ ባወጣው መግለጫ የትኞቹ መንግስታዊ አካላት ላይ ጉዳት እንደደረሰ በዝርዝር አልገለጸም። እስካሁንም ጥቂት የፌዴራሉ መንግስት መስሪያ ቤቶች የገንዘብ፣ የንግድና የኤነርጂ ሚኒስትሮችን ጨምሮ በኮምፒውተር መረባቸው ላይ ጉዳት እንደደረሰ አረጋግጠዋል። ከፍተኛ የዩናይትድ ስቴትስ መንግስት ባለስልጣናት የኮምፒውተር ስርዓት ስርሰራና ጥቃቱን ያደረሰች ሩሲያ ነች ብለው ይወነጅላሉ። ክሬምሊን አስተባብሏል።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 ለሰዓቱ የዓለም ዜናዎች ቆንጅታ የን አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሐሙስ ታህሳስ 15 2013 ዓ ም የአውሮፓውያን ገና ዋዜማ ምሽት ልዩ ዝግጅታችን ነው። በአለም ዙሪያ በተለያዩ ሀገሮች ለምትኖሩ በዓሉን ለምታከብሩ አድማጮቻችን እንኳን በሰላም አደረሳችሁ። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በሰአቱ የዓለም ዜና የጀመረው ዝግጅታችን በ22፣ 25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍ ኤም 943 ና እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። በዝግጅታችን የጊዜ ሰሌዳ መሰረት ወደ ቀዳሚው የዕለቱ አቪር እስከ ማለፋችን አስቀድሞ ቆየት ብለው ከሚሰሙት ዝግጅቶች አንዱን እናሰማችሁ። ትምኒትን ስላባረርናት ይቅርታ ላለው አራ ትምኒት ደስ ሳይላት ወጥታለች፣ እና እሱ ጥሩ አይደለም እንደዛ ነው ያለው። እኔ ደስ ሳይል ራሴ አይደለም የወጣሁት፣ እነሱ ናቸው አባረሩኝ። በሰው ሰራሽ ልህቀት ዙሪያ ስለሚታዩ መድሎዎችና ና ፍትሐዊነት በርከት ያሉ ጥናቶችን ያደረገችውንና በድንገትም ከስራዋ በመሰናበቷ በአለም ዙሪያ ትልቅ መነጋገሪያ የሆነችውን ትምኒት ገብሩን ድምፅ ነው የሰማችሁት። ለዝርዝሩ በሁለተኛው አጋማሽ ጠብቋት። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ። ጥቃቱ በመልኩም በስፋቱም ከዚህ በፊት ከነበረው የተለየ መሆኑን መንግስት በአካባቢው የተቀናጀና የተጠናቀረ የሕግ ማስከበር ስራ መስራት አለበት ብለዋል። ይበ እንዲህ እንዳለ በትናንቱ ጥቃት እጃቸው አለበት የተባሉ ከፌዴራል እስከ ዞን ድረስ ያሉ ሰባት አመራሮች በቁጥጥር ስር መዋላቸውን የቤንሻንጉል ጉምዝ ክልል የሟቾችን ቁጥር አስመልክቶ እየተጣራ ነው ብሏል። አስቴር ምስጋናው ዝርዝሩን ይዛለች። አሁን ቀጠናውን በበላይነት የሚመራው የሀገር መከላከያ ሰራዊት በወሰደው እርምጃ አርባ ሁለት መደምሰሳቸውን የመተከል ዞን ኮማንድ ፖስት አዛዥ ኮሎኔል አያሌው ባይነ ለሀገር ውስጥ ሚዲያዎች ማምሻውን ገልጸዋል። በተያያዘ ዜና ትላንት በቡለን ወረዳ በኩጂ ቀበሌ የሞቱት ንጹሐን ዜጎች የወልቀብራቸው ዛሬ መፈጸሙን በቦታው የተገኙት የዓይን እማኝ አቶ ሰይድ መሐመድ ገልጸውልኛል። ዛሬ ተለብሰዋል። ያው በዶዘር ተቆፍሮ አልብተዋቸዋል። ያው የተገኙትም ተለብተዋል። ልግመቱ አካባቢ ናቸው። ተለብተዋል። ማን ነው ይህን ጉዳይ መጡ ያስፈጸመው? የመንግስት አካል ያለ ወይስ የአካባቢው ነዋሪ ነው? የመንግስት አካል ነው እንጂ አካባቢ ነዋሪዎች ሲጨር ራሳቸው ከራሳቸው ፈርተው ለቀነ ር ነው ለቀን ር ነው ስብሰባ ላይ እኮ ትናንትና ጀምረን መከላከው ሰብስቧቸው እያለን እየሰበሰብን በሸራ እያነሰን አንድ ላይ አድርገናቸው ነበረ። ያው ከዛ በኋላ ለማደርም ቻንስ ስለሌለን እዛ ቦታ ላይ ፈራን ከናቸው መጣን። ዛሬ ያው ሲወርዱ ተከተለናቸው አብረው እንትላሉ። በቤኒሻንጉል ጉምዝ ክልል መተከል ዞን ቡለን ወረዳ ትናንት ከሌሊቱ አስር ሰዓት ላይ የታጠቁ ኃይሎች ከመቶ በላይ ንጹሐን ዜጎች መግደላቸውን መዘገባችን ይታወሳል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ዛሬ በማህበራዊ ትስስር ገጻቸው ባሰፈሩት ጽሁፍ በቤኒሻንጉል ክልል መተከል ውስጥ በዜጎች ላይ እየተፈጸመ ያለው ጭፍጨፋ ኢሰብአዊ ተግባር መሆኑንና በእጅጉም እንዳሳዘናቸው ገልጸዋል። ችግሩን ከመሰረቱ ለመፍታትም አስፈላጊውን የተቀናጀ ኃይል እንዲሰማራ መደረጉን ገልጸዋል። የኢትዮጵያ ሰብአዊ መብት ኮሚሽን ትናንት ባወጣው መግለጫ በክልሉ ያለው የሰብአዊ መብት ጥበቃ በከፍተኛ ሁኔታ እየተዳከመ መሆኑን ገልጸዋል። ኮሚሽነር ዳንኤል በቀለ ዛሬ ከአሜሪካ ድምጽ ጋር በነበራቸው ቆይታ የደረሰውን ጥቃት እንዲህ ይገልጹታል። የኢትዮጵያ ሰብአዊ መብት ኮሚሽንም ከዚህ በፊት ክትትል እያደረገ በየጊዜው የጉዳዩን አሳሳቢነት እየገለጸ በክልሉና በፌዴራል መንግስት አንድ የተቀናጀ ምላሽ እንዲሰጥበት ስኖትውት የቆየ የነበረ መሆኑ ይታወሳል። አሁን በቅርብ የደረሰው ጉዳት ደግሞ በጣም ከዚህ በፊት ከነበሩት ለየት የሚያደርገው አንደኛ መጠኑ በጣም ከፍተኛ የነበረ መሆኑ፣ ከፍተኛ ግፍና ጭካኔ በተሞላበት መንገድ በጣም በርካታ ሰዎች እስካሁን ባለን ግምት መሰረት በትንሹ ከመቶ በላይ ሰዎች በአሰቃቂ ሁኔታ ተገድለዋል። ብዙ ሰዎች የአካል ጉዳት ደርሶባቸዋል። ቤታቸው፣ ንብረታቸው በእሳት ተቃጥሎ ወድሟል። የተሰበሰበ የእርሻ ምርታቸው በተሰበሰበበት ቦታ ላይ እና በከፊልም ደግሞ እዛው በእርሻ ቦታ ላይ ጭምር በእሳት ተቃጥሎ ወድሟል። ስለዚህ በጣም እጅግ አሳዛኝ የሆነ ከፍተኛ ቀውስ ነው የደረሰው። በጣም በርካታ ሰዎች ከአካባቢያቸው ተፈናቅለዋል፣ ቤተሰቦች ተለያይተዋል። ስለዚህ በጣም ከባድ አሳዛኝ ሰብአዊ እና ሰብአዊ መብት ቀውስ ነው አስቶያል። ከዚህ በፊት የታጠቀ ኃይል እንዳለ በተደጋጋሚም እንደገለጻችሁ ትላንትናም ደግሞ ገልጻችኋል እና ትላንትና በወጣው ሪፖርት ግን ከጫካ የወጣ ሳይሆን ማህበረሰቡ በመልክ የሚታወቁ በስም የሚያውቋቸው ከማህበረሰቡ ውስጥ ያሉ ሰዎች ሁሉ የተሳተፉበት ነው የሚል መረጃ ነው ይዛችሁ የወጣችሁ። እስኪ ምን ማለት ነው ይሄ? እርግጥ ነው አስር እንዳልሹ ከዚህ በፊት በብዛት ጭቃቱ ይፈጸም የነበረው ወደ ጫካ የሚገቡ የታጠቀ ቡድን አለ። ከአንድ ቀበሌ ሌላ ቀበሌ በተለያየ ጊዜ በድንገት ሳይታሰብ የተከሰተ ነበር፣ አካባቢው ላይ ጥቃት የሚሰነዝረው አሁን ትላንትና ወዲያ በተከሰተው አደጋ እዚህ ቡለን ወረዳ ውስጥ ከጂ የሚባል ቀበሌ ላይ የደረሰ ጥቃት ነው። በዛ ጥቃት ውስጥ ግን ያው ከጫካ የሚመጡ ይህን ጥቃት የሚፈጽሙ የታጠቁ ኃይሎች አሉ አሁንም ነበሩ። የእነሱ መኖር እንደተጠበቀ ሆኖ፣ ግን በአካባቢ ያሉ ሌሎች ሰዎችም በጥቃት ውስጥ እንደተሳተፉበት ከተጎጂዎቹ ከሰበሰብነው መረጃ መረዳት ችለናል። እንግዲህ ይህ አካባቢ የተለያዩ ብሄር ብሄረሰቦች የሚኖሩበት አካባቢ ነው። በተለይ ይሄ ቦታ የአማራ ተወላጆች፣ የሽናሻ ተወላጆች፣ የኦሮሞ ተወላጆችን ጨምሮ ሌሎችን ብሄር ብሄረሰቦች ያሉበት ነው እና በተወሰነ መጠን አካባቢው ላይ በተለያዩ ማህበረሰቦች መካከል የሚፈጠር ውጥረት አለ። ብሄርን ማንነት መሰረት ያደረገ የፖለቲካ ውጥረት ማለት ነው። ስለዚህ አንዳንድ ጊዜ ግጭቱ በዛ መልክ ይገለጣል እና የአካባቢው ነዋሪዎችን በግጭት ውስጥ ሲሳተፉ ታይቷል። አሁን ስለዚህ ከዚህ በፊት ከነበሩት ጥቃቶች ትንሽ ለየት የሚያደርገው አንድ መልኩ ነው። በሌላ በኩል ግን በዋነኛነት ይህን ጥቃት የሚቀሰቅሱት፣ የሚያቀጣጥሉት፣ የሚፈጽሙት እና የሚያስፈጽሙት የታጠቁ ቡድኖች ስለሆኑ በፌዴራልና በክልሉ መንግስት አማካኝነት አንድ ጠንከር ያለ የጸጥታ ምላሽ ይጠይቃል። የትላንትናው ጥቃት ብሔርን መሰረት ያደረገ ጥቃት ነው ልንለው የሚያስችል ነው የትላንትናውን ክስተት ብቻ ለይተን ከሆነ የምንነጋገረው የሽላንት ነው። ብዙ ሰዎች የተለያዩ ሰዎች የተጠቁበት ነው። ስለዚህ አንድ ብሔርን ብቻ ለይቶ የተፈጸመ ክስተት ነው ማለት አይቻልም። ምክንያቱም አካባቢው ላይ የአማራ ተወላጆችን፣ የኦሮሞ ተወላጆችን፣ የሽናሻ ተወላጆችን ያሉበት አካባቢ ነው። እስካሁን ባለን መረጃ መሰረት በብዛት ተጎድተዋል ተብሎ የሚታሰበው የሽናሻ ተወላጆች ናቸው። ነገር ግን ሁሉም አይነት ሰዎች ጉዳት ደርሶባቸዋል። ስለዚህ በአጠቃላይ በሲቪል ሰዎች ላይ ያነጣጠረ ጥቃት ነው ማለት ይቀላል። ግን አካባቢው ላይ ከዚህ በፊት ሲከሰቱ የነበሩ ግጭቶች ግን የብሄር ጠባይ የነበራቸው መሆኑ ይታወቃል። መንግስትም የተጠናከረና የተቀናጀ የህግ አስከበር ስራ መስራት አለበት ብለዋል። ይህንን ጥቃት የሚፈጽም የታጠቀ ቡድን አለ። ጥቃት እያደረሰ ጫካ ውስጥ እየገባ እየጠፋ እየተደበቀ ተመልሶ እየመጣ ጥቃት ያደርሳል። ስለሆነም ይህንን ለማስቆም የክልሉ መንግስት ከፌዴራል መንግስት ጋራ በመቀናጀት ጠንካራ የሆነ የፌዴራል መንግስት ጣልቃ ገብነትን ይጠይቃል። ከክልሉ መንግስት አቅም በላይ የሆነ ነገር እንደሆነ መቼም በግልጽ የሚታይ ነው። ስለዚህ በአጠቃላይ የመተከል ዞን አስተዳደርን ጨምሮ ጠንከር ያለ ከፍተኛ የሆነ የጸጥታ አቅም በመፍጠር አንደኛ ጥቃት እያደረሱ ያሉትን ሰዎች ተቆጣጥሮ ለፍትህ ማቅረብ፣ ሁለተኛ ለአካባቢ ነዋሪዎች በሙሉ ደህንነትን ለማረጋገጥ እንዲያስችል የመተከል ዞንን ምናልባት በፌዴራል መንግስት ጸጥታ ጥበቃ መዋቅር ስር እስከ ማድረግ የሚያደርስ አይነት ፈጣን የሆነ የጸጥታ ምላሽ የሚሻ ይመስለኛል። አስቴር። የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ ስለሰጡ ማብራሪያ እጅግ አድርጌ አመሰግናለሁ። ይህ በእንዲህ እንዳለ በመተከል ዞን ቡለን ወረዳ በኩጂ ቀበሌ በታጠቁ ኃይሎች የሞቱ ሰዎች ቁጥር እየተጣራ መሆኑን የገለጹት የቤንሻንጉል ጉምዝ ክልል የመንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ መለስ በየነ እጃቸው አለበት ተብለው የተጠረጠሩ ሰባት አመራሮች በቁጥጥር ስር መዋላቸውን ገልጸዋል። የጉዳት መጠኑ በቁጥር ይሄ ነው የሚባለው ነገር ገና እያጣራን ስለሆነ የደረሰ ጉዳት ግን በጣም እጅግ አሳዛኝና መሆን የሌለበት እንደሆነ ነው ያየ ነው። ይህ ተከትለው እንግዲህ ቀደም ሲልም መተከል ዞን የሚፈጠሩ ችግሮችን ለመፍታት የክልሉ መንግስት በየደረጃው በጸጥታ ኃይልም ይሁን በአመራር ደረጃም ቢሆን ችግሩን እንዲፏፏም አደረጉ፣ ችግሩን እንዲሰፋ አደረጉ የሚባሉ በተለያዩ መረጃዎች ላይ ተመስርቶ እርምጃዎችን እየወሰደ ህግ እያስከበረ የነበረበት ሁኔታ የሚታወስ ነው። በትናንትና ሁለትም ቡለን ወረዳ በኩጂ ቀበሌ በንጹሃን ዜጎች ላይ የደረሰው ጥቃትን ተከትሎ ትናንት ለማመላከት እንደሞከር ነው በመረጃችን ላይ ከፌዴራል ሚኒስትር ቤት አንድ ሰውን ጀምሮ ወደ አምስት የሚሆኑ የክልሉ ከፍተኛ አመራሮች በቁጥጥር ስር የዋሉበት ሁኔታ አለ። ዛሬ ጠዋት በተጨማሪ ገመቹ አመንት የሚባል ነው፣ የክልሉ ግዥና ንብረት ማስወገድ የኤጀንሲ ዋና ዳይሬክተር ነው። ሁለተኛው አድማሱ ወርካ ነው የሚባለው፣ የክልሉ ገጠር መንገድና ትራንስፖርት ባለስልጣን ምክትል ዋና ዳይሬክተር ነው። እነዚህ ናቸው ተጨማሪ ወደ ሰባት አመራሮች ኦልሬዲ በቁጥጥር ስር ውለዋል። ሌሎችም ቢሆን አሁን የህግ ማስከበሩ ተግባር አለበት ችግሩ እንዳይፍታ እያደረገ ነው። ሚና አለበት ተብሎ የተለየ በመሰለ የሚመጣ ጥቆማም በተለያየ ማስረጃ እና መረጃ ላይ ተመስርቶ ክልሉ መንግስት ዛሬም ነገር እርምጃ ከመውሰድና የህግ የበላይነትን ከማረጋገጥ ወደ ኋላ የሚልበት ሁኔታዎች አይነው። ከዚህ በፊት በአካባቢ ጥቃት ሲፈጸም የህወሀት ተላላኪዎች ናቸው የፈጸሙት ይባል ነበር። አሁን ጥቃቱን ለምን ቀጠለ ተብለው ለተጠየቁት ጥያቄ አቶ መለስ ተከታዩን ብለዋል። ተሸነፈ ተባለ እንጂ እኮ የሕግ ማስከበር ዘመቻው ሙሉ በሙሉ አልተጠናቀቀም። ህወሀት የፈጠረ ዝርዝራ እንጂ እኮ ከላይ እስከታች አልጠራም። ይሄ አሁንም ቢሆን ጥቃት ከመፈጸም ወደ ኋላ እያለ አይደለም። እኛም አሁን ባለን አቋም እንደ ክልል መንግስት ከፌዴራል ጸጥታ መከላከያ ሰራዊትን ጨምሮ ሕግ እያስከበርን ነው። ፌዴራል ፖሊሱ እሱን እስከ መጨረሻ ስናጠራ ነው እንግዲህ አካባቢውን አጥርተን ስንጨርስ የሚፈጠር ነገር ካለ ነው የህዋት ህጅ አይደለም ሌላ ነው መፈረጅ የሚቻለው፣ እንጂ የዘራው ዘር ሙሉ በሙሉ ተለቅሞ አላለቅም። በመተከል ዞም ጉለን ወረዳ በኩጅ ቀበሌ ትላንት በንጹሐን ዜጎች ላይ የደረሰውን ጥቃት የአማራ ዲሞክራሲያዊ ንቅናቄ አብን፣ የቤኒሻንጉል ጉምዝ ክልል ብልጽግና ፓርቲ፣ ሌሎችም አውግዘውታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። ወደ ተከታዩ የመጽሔት ትንታኔ ርዕስ እንሻገራለን። የተባበሩት መንግስታት ድርጅት የሰብአዊ መብት ከፍተኛ ኮሚሽነር ሚሼል ባሽሌት በኢትዮጵያ በትግራይ ክልል ውስጥ የሚገኙ ሰላማዊ ዜጎች በከፍተኛ አደጋ ውስጥ ይገኛሉ ሲሉ አስጠነቀቁ። በሰፊው የተፈጸሙ መሆናቸው በተነገረው የሰብአዊ መብት ጥሰቶች መካከል አንዳንዶቹም የጦር ወንጀል ሊሆኑ እንደሚችሉ ተናግረዋል። የአሜሪካ ድምፅ ዘጋቢ ሊሳ ሽላይን ከጄኔቭ ላከችውን ዘገባ ደረጀ ደስታ ያቀርበዋል። በትግራይ የተፈጸሙ ነው የተባሉትን የሰብአዊ መብት ጥሰቶች በብዙ አካባቢዎች የመገናኛ መስመሮች የተቋረጡ በመሆናቸው ለማረጋገጥና መጠናቸውንም ለመግለጽ አስቸጋሪ አድርጎታል። የሰብአዊ መብት ኮሚሽነር ባክሌት ገለልተኛ የሆኑ የሰብአዊ መብት አጣሪ ቡድኖች በክልሉ ተዘዋውረው ሁኔታዎችን ለመገምገም እንዲችሉና እንዲሁም ሰላማዊ ዜጎችን ከጥቃት ለመከላከልና ወንጀል የፈጸሙትንም ለፍርድ ለማቅረብ እንዲቻል አካባቢው ያለምንም ክልከላ ክፍት እንዲደረግም ጠይቀዋል። የኮሚሽነሯ ቃል አቀባይ ሊዝ ትሮሴል እንደሚሉት በአካባቢው የዓለም አቀፉን የሰብአዊ መብትና ሕጎችን የጣሱ ድርጊቶች በሁሉም ወገኖች የተፈጸሙ መሆኑን የሰብአዊ መብት ድርጅት ቢሮ በየጊዜው ሪፖርት እንደሚደርሰው ተናግረዋል። ስለ ሪፖርቶቹም ሲናገሩ ስትራይክስ ኦን ፖፑሌትድ ኤሪያስ እነዚህ ሰላማዊ ዜጎች የሚበዙባቸው አካባቢዎችን በከባድ መሳሪያዎች መደብደብን ሰላማዊ ዜጎችን ሆነ ብሎ ማጥቃትን በዘፈቀደ የሚካሄዱ ግድያዎችንና በስፋት የሚካሄዱ ዝርፊያዎችን ያጠቃልላሉ። የአይን እማኞች እንደገለጹት በኤርትራ አዋሳኝ ድንበር አቅራቢያ በምትገኘው የሁመራ ከተማ ከኖቬምበር 9 እስከ 11 ባሉት ቀናት የከባድ መሳሪያ ደብደባ መፈጸሙን አስታውቀዋል። ከኤርትራ የተተኮሱ በርካታ የከባድ መሳሪያ ጥይቶች የመኖሪያ ቤትና ሆስፒታሎችን ስለመምታታቸውም በርካታ የከተማይቱን ነዋሪዎች አነጋግረናል። የኢትዮጵያ ወታደሮችና የአማራ ታጣቂ ሚሊሻዎች ሁመራን መቆጣጠራቸውን ትሮሴል ተናግረዋል። ሰላማዊ ዜጎችን መግደላቸውን በሆስፒታል ባንኮች፣ የንግድ ድርጅቶች፣ ገበያዎችና የግል መኖሪያ ቤቶች ላይ ዘረፋዎች ተፈጽመዋል የሚል ክስ መቅረቡንም ገልጸዋል። ትሮሴል በከተማ ውስጥ ተፈጽመዋል ብለው ከዘረዘሯቸው አስደንጋጭ አደጋዎች መካከል እጅግ የከፋውና ብዙ መቶዎች በዋናነትም የአማራ ተወላጆች የተገደሉበትን የኖቬምበር ዘጠኝን እልቂት አንስተዋል። ከፍተኛ ኮሚሽነሩ ቀደም ሲል አበክረው እንደተናገሩት በአንድ ወገንም ይሁን የግጭቱ ተካፋይ በሆኑት ሁሉም ወገኖች ይሁን በተፈጸመው ጥቃት ሰላማዊ ዜጎች ሆነ ተብለው ተገድለዋል። እነዚህ ግድያዎች ወደ ጦር ወንጀልነት ሊያድጉም ይችላሉ። ተጠያቂነትን ለማረጋገጥና ፍትህን ለማስፈን ገለልተኛ፣ ነጻ፣ ግልጽና ጥልቅ የሆነ ምርመራ ማካሄድ ያስፈልጋል። የኮሚሽነሯ ቃል አቀባይ ትሮሴል የኤርትራ ወታደሮች ትግራይ ውስጥ መታየታቸው ተፈጽመዋል በተባሉት የጥላቻ ጥቃቶች ከዚያም ጋር በተያያዘው የዓለም አቀፍ ሕግ ጥሰቶች ውስጥ መሳተፋቸውን አስመልክቶ ገና በሚገባ ያልተረጋገጠ ቢሆንም መረጃዎች ወደ ድርጅቱ ቢሮ መድረሳቸውን ተናግረዋል። የኢትዮጵያ መንግስት በበኩሉ የኤርትራ ወታደሮች በግጭቱ ተሳታፊ መሆናቸውን አስተባብሏል። ግጭቱ ከመጀመሩ ሰባት ሳምንታት በፊት ዘጠና ስድስት ሺህ የሚሆኑ ኤርትራውያን ስደተኞች በትግራይ በሚገኙ የስደተኞች ካምፕ ውስጥ ተጠልለው ነበር። ከዚያ በኋላ ግን ብዙዎቹ ለደህንነታቸው በመስጋት መጠለያ ካምፖችን ትተው ሸሽተዋል። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲ እንደተናገሩት በትግራይ የሚገኙት በርካታ ስደተኞች የተገደሉ፣ የታፈኑና በግዴታ ተይዘው ወደ ኤርትራ የተመለሱ መሆኑን የሚገልጽ ሪፖርት ከወኪሎቻቸው የደረሳቸው መሆኑን ገልጸዋል። በተጠቀሰው ጊዜ አካባቢም ዩናይትድ ስቴትስ የኤርትራ ወታደሮች በኢትዮጵያ ግዛት ውስጥ መገኘታቸውን በመግለጽ ለቀው እንዲወጡ ጥሪ ማስተላለፏም ይታወቃል። የኢትዮጵያ ሰብአዊ መብቶች ኮሚሽን ዩኤን ውመን ከተባለው የተባበሩት መንግስታት ድርጅት አካል የሆነ ተቋም ጋር በመተባበር ከታህሳስ 14 2013 አንስቶ ለአራት ቀናት የሚቆይ አውደ ጥናት በአዲስ አበባ ከፍቷል። የአውደ ጥናቱም ትኩረት ሴቶች በምርጫ ወቅት ሊኖራቸው ስለሚገባ ተሳትፎ መሆኑን አዘጋጆቹን ጠቅሶ የዘገበው መለስካቸው አመሃ በኮሚሽኑ የሴቶችና የሕፃናት መብቶች ጉዳይ ከፍተኛ አማካሪ ዝና የታደሰን በአውደ ጥናቱ ግቦችና ሌሎች ተዛማች ርዕሰ ጉዳዮች ዙሪያ አነጋግሮ ተከታዩን አቀናብረዋል ወራት በፊት እንደሆነው ያልታሰበ ችግር ካልተፈጠረ በኢትዮጵያ ስድስተኛው ሀገር አቀፍ ምርጫ በዚህ ዓመት የመጨረሻው እሩብ ውስጥ እንደሚከናወን ይጠበቃል። በዚህ ምርጫ የኢትዮጵያውያት ተሳትፎ ምን ይመስል ይሆን? የኢትዮጵያ ሴቶች ምናልባት በቁጥር ባይበልጡ፣ ግማሽ ያሉን የአገሪቱን ዜጎች ድምፅ የያዙ ናቸው። ይህን ወሳኝ ድምፅ የመያዛቸውን ያህል ግን እስከ ዛሬ በተደረጉ ምርጫዎች ሴቶች በምርጫው ሂደትም ሆነ ውጤት ላይ ከባድ ተጽዕኖ እንደማያሳድሩ የታወቀ ነው። ይህም ባጭሩ ሲገለጽ ዓለም የወንዶች ስለሆነች ነው። ሲዘረዘር ግን ይዘቱም ገጽታውም እጅግ ብዙ ነው። ከመጪው ምርጫ ጋር በተያያዘ የኢትዮጵያ ሰብአዊ መብቶች ኮሚሽን ያዘጋጀውን አውደ ጥናት መነሻ በማድረግ ለኮሚሽኑ የሴቶችና ሕፃናት መብቶች ጉዳይ ከፍተኛ አማካሪ ዝናይ ታደሰ ከዚህ አውደ ጥናት የምትጠብቁት ምንድን ነው አልኳቸው። በመጪው ምርጫ፣ እንደዚህም ደግሞ ከዛ ባለፈ በሚመጣው የፖለቲካ ሕይወት ውስጥ የሴቶች ተሳትፎ ያደገ እንዲሆን ወይም ደግሞ ምርጫው ለስርዓተ ፆታ ምላሽ ሰጪ እንዲሆን ለማድረግ የሚያስችል ፕሮጀክት እየፈጸምን ነው በኮሚሽኑ ከዩኤን ውሜን ጋር በመተባበር እና እዚህ ፕሮጀክት ውስጥ አንዱ ዓላማ አድርገን የተነሳ ነው የሚሰሩ ምርጫው ስለ ስራ ተፆታ ምላሽ ሰጪ መሆን እንዲችል የሚሰሩ የግንዛቤና የግፊት ስራዎች አክቹዋሊ ተጨባጭ በሆኑ እውነታዎች ላይ የተመሰረተ እንዲሆንና ውጤታማ እንዲሆን ማድረግ ነው። ስለዚህ ከዚህ ስልጠና ምን እናገኛለን? የስርዓተ ጾታ ምላሽ ሰጪ ያልሆነው ለምንድን ነው ምርጫ ወይም የፖለቲካ ተሳትፏቸው ያነሰ የሆነበት ምክንያት ምንድን ነው በሚሉ ጉዳዮች ላይ ልዩ የሆኑ ችግሮችን ነቅሶ ለማውጣት ይረዳል። ከዛም በተጨማሪ ደግሞ እንግዲህ ደጋፊ የሆኑ ደግሞ ሁኔታዎች ምንድናቸው ምንድን ናቸው፣ የሴቶችን ተሳትፎ የበለጠ ለማድረግ የተሻለ ለማድረግ ምርጫውን ደግሞ ለስርዓተ ጾታ ምላሽ ሰጪ መሆን እንዲችል ያሉ ደጋፊ የህግና የፖሊሲ ማዕቀፎች ምን ይመስላሉ አሰራሮች ምን ይመስላሉ፣ የሚሉ ነገሮችን ለይተን ለማወቅ እንድንችል ይረዳናል። ይሄ እንትን ከዚያም በተጨማሪ እንግዲህ ተጨማሪ የሆኑ የአስተሳሰብ የአመለካከት ችግሮችን አይደንቲፋይ እንድናደርግ ይረዱናል። እንድ እነዚህን ችግሮች ደግሞ ተመስርተን እንዴት አድርገን ነው ፕሮሞት ማድረግ ያለብን የስርዓተ ጾታን እኩልነት በተለይ ከምርጫ እና ከፖለቲካ ተሳትፎ ጋር በማገናኘት ምን አይነት የግፊትና ግንዛቤ ማስጨበጥ ስራዎችን መስራት ይገባናል፣ ምን አይነት ስትራቴጂዎችን መከተል ይገባናል፣ በሚሉ ጉዳዮች ላይ የተሻለ አቅም እንዲኖረን ለኮሚሽናችን በበርካታ ሁኔታ ደግሞ የፕሮሞሽንና የአድቮኬሲ ስራዎችን ለሚሰሩ ሲቪል ማህበራት አቅም ያሳድጋል በሚል የተዘጋጀ ስልጠና ነው። ስለዚህ ከዚህ ስልጠና እንግዲህ እኛም እንደ ኮሚሽን የምንሰራቸው የሴቶችን ፖለቲካ ተሳትፎ ለማሳደግ የምንሰራቸው የግፊት ስራዎች ስለሚኖሩን ከዛም በተጨማሪ ደግሞ እዚህ ተሳታፊ የሆኑት የሲቪል ማህበራት ለሚሰሯቸው ስራዎች አቅማችን ዳብሮ የተሻለ ውጤታማ ስራዎችን ለመስራት ያግዘናል ብለን እናስባለን። ወደ መሳሰው በኢትዮጵያ ውስጥ በተለይ ከዚህ ከምርጫ ጋር ተያይዞ ሴቶች እንዳይሳተፉ የሚያደርጋቸው ዋና ዋና ነገሮች ናቸው ብላችሁ ገመታችኋቸው? አሉ አሉ ያው እዛም ላይ ጫና የሚያደርገው እንግዲህ ጀነራሊ የስራ ተጾታ እኩልነትን እንዳይኖር ያደረጉ ነገሮች ምንድን ናቸው ብለን ስንል መልስ ይሰጠናል። ያና አንዱ ስቴሬታይፒንግ ነው፣ ፍረጃ በማለት እናየዋለን። እኛ እንዴት ነው ሴቶች እንዴት ነው የሚታዩት? ወንዶች እንዴት ነው የሚታዩት? በማህበረሰብ ውስጥ በሰዎች እይታ እንዴት ነው የሚታዩት? ሰው ያ የማህበረሰብ ደግሞ አመለካከትና እይታ በአሰራሮቻችን ውስጥ በህጎቻችን ውስጥ በፖሊሲዎቻችን ውስጥ እንዴት ነው ሪፍሌክትድ የሚሆኑት የሚሉትን ነገሮች ከማየት መነሳት እንችላለን። ዋናው ምክንያት ይሄ ይሆንና ነገር ግን ከዛ ጋር ተያያዥ የሆኑ ድህነትን ማንሳት ይቻላል። በተለይ ደግሞ ወደ ሴቶች ስንመጣ የድሆችም ድሆች ናቸው ተብለው ይገለጻሉ። እና ይሄ በራሱ ሌላ ችግር ነው ስለዚህ ያለው የፖለቲካ ምህዳር የምንለው ወይም የሴቶችን በውሳኔ ሰጭነት ሚና ላይ እንዲቀመጡ የሚያደርጉ ሁኔታዎች ከነዚህ አስተሳሰቦች ጋር የተሳሰሩ ከነዚህ ፍረጃዎች ጋር የተሳሰሩ ሆነው እናገኛቸዋለን እና በዋናነት እንግዲህ ችግሮቹ እነኚህ ናቸው ብለን ነው የምናስበው። ነገር ግን እነዚህን ለእነዚህ ችግሮች ደግሞ መሰረት የሆኑ ነገሮች እንዴት አድርገን እንዴት አድርገን እናጥፋቸው ወይም እንዴት አድርገን እናቆማቸው በሚለው ላይ ልዩ ትኩረት አድርጎ መስራት እንደሚፈልግ ገብቶናል። በእኔም ሆነ ምናልባት በብዙ ሰው አስተያየት ይህንን የምንፈልገውን ነገር ለማግኘት እና ተግባራዊ ለማድረግ በዚህ በመጪው የምርጫ ጊዜ በጣም ሊከብድ ይችላል። ግን ምን ያህል የሚከብድ ይመስልታል? ይሄ ነገር ከባድ ይመስለኛል። አንዱ እንግዲህ እንደው እንግዲህ የሀብትም ጥያቄ አለ። ሀብት ስንል የሰው ኃይል አለ፣ ገንዘብ አለ። ብዙ ጊዜ የሴቶችን እኩልነት የስራ ተጾታ እኩልነትን ከማምጣት አኳያ የሚሰሩ ስራዎች ወጥነትና ቀጣይነት ተከታታይነት እንዳይኖራቸው የሚያደርገው አንዱ የሀብት ሱንነት ነው እና እዛ ላይ ጥሩ የሆነ ስራ ካልተሰራና የምንፈልገውን ያህል ሰፊ የግንዛቤ ማስጨበጫ ስራ ያለው የግንዛቤ እጥረት ነው ብለናል፣ የአመለካከት ችግር ነው ብለናል። ለዛ ደግሞ የግድ የግፊትና የግንዛቤ ማስጨበጫ ስራዎች በበርካታ ሁኔታ በቀጣይነት መሰራት መቻል አለባቸው እና ለዛ የምንፈልገውን ያህል ሪሶርስ ካላገኘን እንደምንፈልገው ያህል ውጤታማ ላንሆን እንችላለን። ነገር ግን ያው ደግሞ መጀመር ደግሞ አለብን። ኮርስ የተጀመሩም ነገሮች ነበሩ። በነዛ ላይ እያዳበርን መሄድ መቻል ይኖርብናል። ቅድም ጠቀስ እንዳደረግ ከዋንተም የአሁኑ ምርጫ ብቻ ሳይሆን ቀጣዮችን ምርጫዎች ማሰብ አለብን። ከምርጫውን ቀጥሎ ደግሞ ወዲያውኑ የሚመጣውን የፖለቲካ ህይወትና ምህዳር፣ እዛ ውስጥም ደግሞ ሊቀጥል የሚገባ ስራ መስራት ይኖርብናል። የቤተሰብን ነጻ በዚህ አኳያ እያቋራጭ መስለታል አንዱ ስትራቴጂ መሆን አለበት ብዬ አምናለሁኝ። ልክ ነው። ምክንያቱም ያው እንግዲህ አስተሳሰብ የምንለው ነገር ከህጻንነት ከእድገት ጀምሮ የምናመጣው ነገር ስለሆነ እዛ ላይ ጨምረን መስራት ይኖርብናል። ልክ ነው። አመሰግናለሁ። እሺ አመሰግናለሁ። ኩራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ30 ሜትር ባንዶች በአጭር ሞገድ በሀዱ ራዲዮ ኤፍኤም 94 ነጥብ 3 እና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ሁለተኛው አጋማሽ ቀዳሚ ቅንብር ነው የምናልፈው፣ ሳይንስና ቴክኖሎጂ ከጉግል ካምፓኒ ከሳምንታት በፊት በድንገት የተሰናበተችው የሰው ሰራሽ ልህቀት ወይም አርተፊሻል ኢንቴሊጀንስ የተባለው የቴክኖሎጂ ዘርፍ ባለሙያ ትምኒት ገብሩ የቀድሞ የስራ ባልደረቦች ትምኒት እድገት ተሰጥቷት ወደ ስራዋ እንድትመለስ በደብዳቤ ጠይቀዋል። ትምኒት ግን ከጉግል ጋር ያለኝ ግንኙነት ሙሉ ለሙሉ አብቅተዋል ስትል ለአሜሪካ ድምፅ ተናግራለች። ትምኒት ከስራ የተሰናበተችበት መንገድ ለፈጠረው ጥርጣሬ ጉግል ይቅርታ ቢጠይቅም ትምኒት ግን ይቅርታው ለኔ ያልቀረበም ስትል አልተቀበለችውም። በሰው ሰራሽ ልህቀት ዙሪያ ስላሉ መድሎዎች፣ ፍትሐዊነት በርካታ ጥናት ያደረገችውንና በድንገትም ከስራዋ በመባረሯ በዓለም ዙሪያ ትልቅ መነጋገሪያ የሆነችውን ትምኒት ገብሩን በስራዋና ከጉግል ጋር በተፈጠረው ውዝግብ ዙሪያ ያነጋገረቻት ስመኝሽ የቆየናት እንደሚከተለው ይቀርባል። የሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ ተመራማሪዋ ትምኒት ገብሩ ትውልድና እድገቷ በአዲስ አበባ ነው። ናዝሬት የሴቶች ትምህርት ቤትም ተምራለች። የኤሌክትሪካል ምህንድስና ባለሙያ ከሆኑት ቤተሰቦቿ ጋር ወደ አሜሪካ ከመጣች በኋላ የአባቷንና የእህቶቿን ፈለግ በመከተል በስታንፎርድ ዩኒቨርሲቲ የመጀመሪያና ሁለተኛ ዲግሪዋን በኤሌክትሪካል ኢንጂነሪንግ ተመርቃ ከአፕል ጋር ሰርታለች። የዶክትሬት ዲግሪዋን ለመማር ተመልሳ ወደ ስታንፎርድ በገባችበት ወቅት ግን የሰው ሰራሽ ልህቀት ጉዳይ የበለጠ የሳባት መጣ። ምክንያቱ ደግሞ በሙያው የጥቁሮች ተሳትፎ እጅግ አናሳ መሆኑና የቴክኖሎጂ ውጤቶች ኢፍትሐዊ መሆን እንደነበር ትምኒት ትናገራለች። አንደኛው በጣም ያሳሰበኝ ነገር ምንድን ነው? ይህ ሁሉ የአርቲፊሻል ኢንቴሊጀንስ ኮንፈረንሶች ወይ ሌሎች ሰው ስብሰባዎች ምናምን ሲሄድ አንድ አፍሪካዊ ወይ አንድ ሌላ ጥቁር ራሱ አላይም ነበረው። ምንም ጥቁር የሌለበት ፊልድ ውስጥ ገብተሽ ከዛ በኋላ ደግሞ የተለያየ ለምን ለምን እንደሚጠቀሙበት ስታይ ለጥቁሮች በጣም ጥሩ ያልሆነ ነገር ላይ ሲጠቀሙ ስታያቸው ያሳስብሻል አይደል? ስለዚህ ለዛም እኔም ለዛ ነው በቃ እንደዚህ አይነት የፍትሐዊነት የአርቲፊሻል ኢንቴሊጀንስ ፍትሐዊነትን ሞያ ውስጥ መግባት የፈለኩት። ትምኒት የቴክኖሎጂ ውጤቶች አካታችና ፍትሀዊ እንዳልሆኑ ማሳየት የጀመረችው ስታንፎርድ እያለች የሰዎችን የፊት ገጽታ በማየት ማንነታቸውን የሚያውቅ ወይም ፌሻል ሪኮግኒሽን የተባለው መተግበሪያ ላይ በሰራችው ጥናት ነው። አሁን ለምሳሌ ግራጅዌት ከማድረጌ በፊት ከጓደኛዬ ጆይ ቡሏሚኒ የምትባል ጋራዊት ቤት አሜሪካ ከእሷ ጋር አሁን ለምሳሌ የፌስ ሬኮግኒሽን አይነት ፌስ ሬኮግኒሽን ቴክኖሎጂዎች ማለት የአንቺን ፎቶ ለማሽኑን ስትሰጩ አንቺ ማን እንደሆንሽ ይነግርሻል ማለት ነው። እነሱ እንደዚ አይነት ቴክኖሎጂ አሁን ጥቁሮችና ሴቶች ላይ ስፔ ጥቁሮች ሴቶች ላይ በጣም እንደማይሰራ በጣም ችግር እንዳለበት አሳየን። ካጠናሁባቸው ነገሮች አንዱ እሱ ነው። ትምኒት ጥቁሮችም ሆኑ ሴቶች በብዛት በማይገኙበት እንደ ማይክሮሶፍት የመሳሰሉ ግዙፍ የቴክኖሎጂ ኩባንያዎች ውስጥ ፍትሐዊነት፣ ግልጽነትና ስነ ምግባር ላይ ከሚሰሩ ቡድኖች ጋር ሰርታለች። ብዙ ጥናቶችንም አካሂዳለች። የዛሬ ሁለት ዓመት ጉግልን ከተቀላቀለች በኋላም የሰው ሰራሽ ልህቀት ስነ ምግባር ዘርፍ ባልደረባ ሆና የቴክኖሎጂ ውጤቶች አካታች ሊሆኑ በሚችሉባቸው መንገዶች ዙሪያ ጥናት ስታካሄድ ቆይታለች። አሁን ከስራ ለመሰናበቷ ምክንያት የሆነውና በቅርቡ ስራ ላይ በዋለ የቋንቋ ቴክኖሎጂ ዙሪያ ያካሄደችው ጥናት ታዲያ ጉግልን ለምን አስቆጣው? ስንል ትምኒትን ጠይቀናታል። የሚመስለኝ ምክንያቱ የጽሁፉና የኢሜይሉ ብቻ ነገር አይመስለኝም እ ለብዙ ጊዜ ጉግል ውስጥ ስለ ጥቁሮችና ስለ ሴቶች በጣም ብዙ ስለማወራ ይሄንን ምክንያት አድርገው የሚያስወጡኝ ነው የሚመስለኝ። ምክንያቱም አሁን ለምሳሌ ጽሁፉን ስታዩት ጽሁፉ ስለ ላንጉጅ ቴክኖሎጂ ብዙ ሰዎች እየሰሩበት ያሉት አይነት የላንጉጅ ቴክኖሎጂ ሞዴል ስለ እሱ ነበረ። ማንን ነው የሚጎዳ? ማንን ነው የሚጠቅመው? ምን አይነት ጥቅሞች አሉ? ምን አይነት ችግሮች ሊመጡ ይችላሉ ብለን እየጠየቅን የጻፍንበት ጽሁፍ ነው። እነዚህ ሁሉ ላንጉጅ ቴክኖሎጂ አብዛኞቹ በእንግሊዝኛ ነው የሚሰሩት እና እንግሊዝኛ ለሚያወራው ሰው ነው የሚጠቅሙት። ዓለም ውስጥ ያለው ሰው እንዳለ እንግሊዝኛ የሚያወራ ሰው አይደለም። ታዲያ እንግሊዝኛ የሚያወሩ ሰዎች እሳ እየተጠቀሙበት ነው። እንደዚህ አይነት ላንጉጅ ቴክኖሎጂ ቋንቋን መፍጠር ስለሚችል የተጽሁፍ መፍጠር ስለሚችል ሚስ ኢንፎርሜሽን ሊኖር ይችላል፣ ኤክስትሪሚዝም ሊኖር ይችላል። ይሄ ደግሞ ሌላ ችግር ነው። ስለዚህ የጻፍ ነው ምንድን ነው ጽሁፎች ይሄኛ ይሄን ላንጉጅ ቴክኖሎጂ ከእሱ ጋር ተያይዘው የሚመጡት ችግሮች ምን ሊሆኑ ይችላሉ እና እንዴት አድርገን አይድረስ ማድረግ እንችላለን? እንደዛ ነበር የጻፍ ነው። ጉግል ትምኒት ያካሄደችው ጥናት በሙያው ውስጥ ባሉ ሰዎች ተገምግሞ አስፈላጊውን መስፈርት ባለማሟላቱ ጥናቱ ይቀርብበት በነበረው ኮንፈረንስ ላይ እንዳታካትት ወይም ከጥናቱ ውስጥ ስሟን እንድታወጣ ጠይቋታል። ይህን ለማድረግ ፈቃደኛ ባለመሆኗ እራሷ ባቀረበችው የመልቀቂያ ጥያቄ መሰረት እንዳሰናበታትም ገልጿል። ትምኒት ግን እኔ መልቀቂያ አላቀረብኩም፣ በጉግል የተነገሩት ምክንያቶችም እውነት አይደሉም ትላለች። አንደኛ ነገር አላባረርናትም፣ ራሷ ነች የወጣችው። እሱ ኦፍኮርስ ትክክል አይደለም። ሁለተኛ ነገር ያሉት ደግሞ ምን አሉ? አሁን ለምሳሌ የሳይንቲፊክ ኮንፈረንስ ውስጥ ፒር ሪቪው የሚባል ነገር አለ። ፒር ሪቪው ማለት ምንድን ነው? የአንችን ጽሁፍ ሌሎች እንደ አንቺ አይነት ኤክስፐርት የሆኑ ሰዎች አይተው ፊድባክ ይሰጡሻል። ማን እንደዛ አይነት ፊድባክ እንደሰጠች አታቂም፣ ስማቸውን አታቂም ማለት ነው። የጄፍ ዲን የጻፈው ኢሜይል ብዙ ሰዎች የምመሰላቸው እኔ የሳይንቲፊክ ኮንፈረንስ ውስጥ እንደዚህ አይነት ኤክስፐርቶች ያዩት የሰጡኝን ፊድባክ ስማቸውን ማወቅ የሌለብኝ ሰዎች ማናቸው ናቸው ብዬ የጠየቁኝ መሰላቸው። ሳይንቲስት እንደዛ ማድረግ የለበትም። እውነት ያልሆነ ነገር ሰዎችን መስማት ስለጀመሩ በጣም ብዙ ተጽዕኖ መጥቶብኛል። አሁን ለምሳሌ ፌክ አካውንት የእውነት ያልሆኑ ሰዎች አካውንት ትዊተር ላይ ምናምን እኔ ማታክ ማድረግ ጀምረዋል የተለያየ ነገር መጥቷል እንደዛ። ጉግልን ጨምሮ በርካታ የቴክኖሎጂ ካምፓኒዎች ብዝሀነትና አካታችነት በድርጅታቸው ፖሊሲ ውስጥ በግልጽ ተቀምጧል። ለጾታና ለዘር እኩልነት እንደሚሰሩም በተለያየ አጓጣሚዎች ይናገራሉ። ይሄ ፖሊሲ ከወሬ ዘለል አይደለም፣ የምትለው ትምኒት ግን በተቃራኒው በቴክኖሎጂ ኩባንያዎች ውስጥ ዘረኝነት በሰፊው እንደሚታይ አጥብቃ ትናገራለች። ወሬ ብቻ ነው እና ወሬው ደግሞ በጣም ስሊበዛ የባሰ ይጎዳናል። ምክንያቱም ምንድነው ሰዎች ወሬውን ስለሚሰሙ ጥቁሮቹ እዚህ መጥተው ወይ እንደዚህ አድርገው የተለየ ነገር ይሰጣቸዋል፣ ጸጥ ብለው ሳይሰሩ እንደዚህ ይሆናሉ፣ እንደዚ ይሆናሉ ብለው ያወራሉ ማለት ነው። ምክንያቱም እንደዚህ አይነት የዳይቨርሲቲ ኢንክሉዥን በጣም ብዙ ወሬ ስላለ ምን አይነት ችግር እንደሚያጋጥመን አያውቁም ሰዎች። ብዙ ጊዜ ስለ እንደዚህ ነገር እናወራለን፣ ስንት ውይይት አለ፣ ስንት ዶክመንት እንጽፋለን፣ ስንት ስብሰባ እናደርጋለን፣ ግን ከዛ በኋላ ምንም አይነት የተደረገ ነገር አላየሁም። በደንብ የሆነ ነገር እንዲደረግ ከፈለግን ግን ምንድነው ከውይይት የበለጠ ከዶኪመንት መጽሐፍ የበለጠ ነገር ማድረግ አለብን ብዬ ነበር የጻፍኩ ትምኒት ከጉግል መባረሯ በብዙሀን መገናኛና በቴክኖሎጂ ዘርፍ ውስጥ ባሉ በርካታ ሰዎች ዘንድ መነጋገሪያ መሆኑን ተከትሎ የካምፓኒው ዋና ስራ አስኪያጅ ሳንደር ፒቻይ በሰራተኞች ዘንድ ለፈጠረው የእምነት ማጣት ይቅርታ ጠይቀዋል። ትምኒት ግን ይቅርታው ለእሷ እንዳልተላለፈ በመግለጽ በምትኩ እኔም ነገረኛ ጥቁር ሴት አስመስለውኛል ትላለች። ይቅርታ በእኔም የቀረበ ምንም ይቅርታ አይደለም። ግን የእውነት ይቅርታ አላደረገም። ምንድን ነው ያለው? ይቅርታ ያለው ይሄኛው ኢንስደንት ጉግል ውስጥ ያሉትን ጥቁሮች ጉግል ለእኛ የሚሆን ቦታ አይደለም እያሉ እያሰቡና ነው። እና ለሱ ይቅርታ እላለው አለ። ትሚትን ላደረግናት ነገር ይቅርታ እላለው አላለም። ትሚትን ስላባረርናት ይቅርታ እላለው አላለም። ትምኒት ደስ ሳይላት ወጥታለች፣ እናሱ ጥሩ አይደለም። እንደዛ ነው ያለው። እኔ ደስ ሳይልን ራሴ አይደለም የወጣሁት፣ እነሱ ናቸው ያባረሩኝ። ምን አይነት ስቴሪዮታይፕ አለ። ደ አንግሪ ብላክ ወመን ማለት ነገረኛ ጥቁር ሴት፣ ዲኤስክሌሽን ሰላማዊ ማምጣት ምናምን እንደዛ ብሎ ሲናገር እኔ ነገረኛ እንደሆንኩኝ አድርጎ ነው ያሳየኝ። ትምኒት የቴክኖሎጂ ዘርፉ ኢፍትሐዊ መሆን ጥቁሮችንም ሆነ ሴቶችን ወደ ዘርፉ እንዳይመጡ ሊያግዳቸው አይገባም ትላለች። እንደውም በሙያው ጠንክረው በመስራት ማሸነፍ እንደሚችሉ ሊያሳዩ ይገባል ስትልም ትመክራለች። እኔ ምለው ምን መሰለሽ እንደዚህ አይነት ሙያ ውስጥ ለመግባት የሚፈልጉት ሰዎች አሜሪካ ውስጥ ያለውንና ሌላ አገር ውስጥ ያለውን ነገር ኮፒ ለማድረግ አትሞክሩ። በራሳችሁን ምን እንደሚጠቅማችሁ አስባችሁ ምን አይነት ቴክኖሎጂ መስራት ያለብን ብለን ማሰብ አለብን። ትምኒት ከዚህ በኋላ ከጉግል ጋር ምንም አይነት ግንኙነት እንደማይኖራትና በአሁኑ ሰዓት ከእርሷ ጋር በተመሳሳይ ሙያ ውስጥ ከምትገኘው ረዴት አበበ ጋር በመሆን ባቋቋመችው ብላክ ኢን ኤአይ የተሰኘ ለትርፍ ያልተቋቋመ ድርጅት ላይ አተኩራ እየሰራች እንደሆነ አስረድታናለች። ቀጣይ የሙያ ጉዞዋንም ገና እያሰበችበት እንደሆነና እስካሁንም ምንም አይነት የቅጥር ጥያቄ እንዳልተቀበለችም ገልጻለች። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።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 በቅርቡ ከተጠናቀቀው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ጋር የህዝብ ተወካዮች ምርጫ አብሮ ሲካሄድ መቆየቱ ይታወቃል። በተለይም የሪፐብሊካን ፓርቲ በሚቆጣጠረው የዩናይትድ ስቴትስ ራሴዎች ምክር ቤት ውስጥ ውጤቱን በመቀየር አብላጫውን ወንበር ሊያገኙ ይችላሉ የተባሉት የዲሞክራት ፓርቲ አባላት ሳያሸንፉ ቀርተዋል። ይሁን እንጂ በጆርጂያ ክፍለ ግዛት በተካሄደው ምርጫ የሁለቱም ፓርቲ ተፎካካሪዎች ለአሸናፊት የሚያበቃቸውን ድምፅ ማግኘት ባለመቻላቸው ምርጫው ዳግም እንዲካሄድ መወሰኑ ይታወቃል። ተመራጩ ፕሬዚዳንት ጆ ባይደን የበለጠ አቅም እንዲኖራቸውና ትልሞቻቸውንም ያለ ተቀናቃኝ ማስፈጸም ይችሉ ዘንድ ሁለቱን ምክር ቤቶች በዲሞክራት አጋሮቻቸው ስር መዋል ይኖርባቸዋል። የሪፐብሊካን ፓርቲ አባላትም በእንደራሲዎች ምክር ቤት ያላቸውን የበላይነት ይዘው ለመቆየት በጆርጂያ ክፍለ ግዛት በሚደረገው ምርጫ ሁለቱንም ካልሆነም ቢያንስ አንደኛውን መቀመጫ እንኳን ማሸነፍ ይጠበቅባቸዋል በዚህም የተነሳ ከጆርጂያ ክፍለ ግዛት ለእንደራሴዎች ምክር ቤት የሚደረገው ምርጫ በአገር አቀፍ ደረጃ በመላዋ ዩናይትድ ስቴትስ መነጋገሪያ ሆኗል የዚህ ምርጫ ሂደትና ውጤቱ ይነካል ብለው ያመኑ በጆርጂያ ክፍለ ግዛት የሚኖሩ ትውልደ ኢትዮጵያውያንም በልዩ ትኩረት እየተከታተሉ መሆኑን እዚያው ጆርጂያ ክፍለ ግዛት አትላንታ ከተማ የሚኖሩት ዶክተር ኤባ ከድር ይናገራሉ የኢትዮጵያውያንም በአሜሪካ እንግዳ አድርገናቸዋል። የፕሮግራሙ አዘጋጅና አቅራቢ ደረጀ ደስታ ነው ያነጋገራቸው በሙያቸው የሕጻናት ሐኪም የሆኑት ዶክተር ኤባ ከድር ኤባ በዩናይትድ ስቴትስ ጆርጂያ ግዛት የአትላንታ ከተማ ነዋሪ ናቸው። እሳቸውም ሆኑ ሌሎች ኢትዮጵያውያን ምርጫውን እየተከታተሉበት ስላለው ሁኔታ ሲናገሩ እንዲህ ይላሉ። በጣም በሚገርም ሁኔታ ብዙ ኢትዮጵያን አትሊስት በጆርጂያ ያሉት ኢትዮጵያን ወንድሞቻችንና እህቶቻችን እንዲሁም ከሌላ አር ኦፍ ስቴት ያሉ ኢትዮጵያኖች በጣም ይህንን ምርጫ እየተከታተሉ ነው። አንዳንዶቹ በኢትዮጵያን ሬዲዮ ይከታተላሉ። በተለይ ዊኬንድ ላይ ባሉ የኢትዮጵያን ማጋዚኖችም አሉ። ሎካል የሆኑ ዋላስ የሶሻል ሚዲያ በፌስቡክ ዋትሳፕ፣ የሆነ ግሩፖች አሉ። ብዙ ይህንን የሚከታተሉ ኢትዮጵያኖች ወንድሞችና ኤርትራን ወንድሞች እናቶቻችን አሉ እና በጣም ኢንቮልቭድ ሆነዋል ኢቨን መምረጥ የማይችሉ ኤሊጅብል ያልሆኑት እንኳን የመምረጥ ጊዜያቸውና ችሎታቸው እስኪደርስ ድረስ አትሊስት በቮለንቲርነት በማስተማር በመማር በጣም ኢንጌጅድ ሆነዋል። ምርጫው የኢትዮጵያውያንንም ሆነ የመላውን አሜሪካውያን ትኩረት ሊያገኝ ስለቻለበት ሁኔታም ሲያስረዱ ከእያንዳንዱ የአሜሪካ ክፍለ ግዛት ሁለት ሁለት የሴኔት ምክር ቤት አባላት የሚመረጡበትን መንገድ ጭምር በማስረዳት አብራርተዋል። ከአንድ ክፍለ ግዛት በአንድ ጊዜ ለምርጫ መቅረብ የሚችለው አንድ የሴኔት እጩ ሆኖ እያለ በጆርጂያ ግን አሁን ለምን ሁለት ሴኔተሮች በተመሳሳይ ጊዜ ለውድድር ሊቀርቡ እንደቻሉም ዶክተር ኤባ እንደሚከተለው አስረድተዋል። ሁለቱ ሴኔቶች የሚላኩት በአጠቃላይ ከሀምሳ ስቴቶች መቶ ሴኔት ሆነው እነዚህ ሴነተሮች ከፍተኛ አስተዋጽኦ አላቸው። ህግ በማውጣት የፕሬዚደንቱን ዲሲዥኖች በመቃወም በማገዝ ትልቅ አስተዋጽኦ የሚያደርጉ ባለስልጣን የፖለቲካል ሰዎች ናቸው። ኖርማሊ የእነዚህ የሚመረጡት ሴነተሮች እያንዳንዳቸው የስድስት አመት ተርም አላቸው እና የሚመረጡትም ሁለቱም በአንድ ላይ ሳይሆን አሁን ጆርጃ ላይ እንዳለው በተለያየ ጊዜ ስታገርድ አድርገው ወይንም በተለያየ ጊዜ በየ አራት ዓመቱ አንደኛው ይመረጣል፣ ሌላው ደግሞ በሚቀጥለው አራት ዓመት ይመረጣል። ይህንን ኤሌክሽን ስፔሻል ያደረገው ዘንድሮ ላይ ሁለቱም የጆርጂያ ሰነት ካንዲዴቶች በአንድ ላይ ለውድድር ቀርበዋል። ምክንያቱም ከዚህ በፊት የነበረው አንደኛው የጆርጂያ ሰነተር ሪፐብሊካኑ በትህመም ምክንያት ተርሙን ለመጨረስ ጊዜውን ስላልጨረሰ ስፔሻል ኤሌክሽን ተደርጎ የሚቀረውን ሁለት አመት ተርም አንደኛው ሰነት ካንዲዴት የስፔሻል ኤሌክሽን ይሆናል። የሚቀጥለው ሁለተኛው የስነት ውድድር ደግሞ ሬጉላር የስድስት አመት ተርሙን የሚወዳደ የሚቀጠሩበት ሁኔታ ነው። ዶክተር ኤባ ምርጫው በሁለቱ ፓርቲ ሴኔተሮች ብቻ የተወሰነ ሳይሆን በጆርጂያ ክፍለ ግዛት የተለያዩ ውሳኔዎችን የሚያሳልፉ የሌሎች ባለስልጣናት ምርጫንም የሚያካትት መሆኑንም አስታውሰዋል። በዚህ አጋጣሚ ደግሞ በነዚህ ረናፍ ወይንም ድጋሚ ምርጫ ላይ ከሁለቱ ሴኔተሮች ሌላ በጆርጂያ ስቴት የፐብሊክ ሰርቪስ ኮሚሽን ማለትም ብዙ የኢንቫይሮመንታል የኮረንቲ ፕራይሴት የሚያደረጉ የኢንተርኔትን ህጎች የሚያወጡ እና የሚከታተሉ የኮሚሽነሮች አሉ። በሱም ደግሞ ሶስተኛ ተወዳዳሪ አለ። ከሁለቱም ፓርቲዎች የሚወዳደሩ አሉ። የሴኔተሮቹ ውድድር ግን በጆርጂያ ግዛት ብቻ ሳይወሰን የመላው አሜሪካን እድል ለመወሰን ወሳኝ ሚና እንደሚኖረውን በመጥቀስ በአሜሪካ የፖለቲካው ማህበረሰብ ዘንድ ከፍተኛ ስፍራ እንደሚሰጠው ይናገራሉ። ዶክተር ኤባ የምርጫውም ውጤት ምን ሊያስከትል እንደሚችል ሲገልጹ ይህንን ብለዋል። አሁን ባለንበት ጊዜ ባለው ቁጥሮች ሀምሳ ሪፐብሊካን ሴኔተሮች አሉ። አርባ ስምንት ደግሞ ዴሞክራት እና ኢንዲፐንደንቶች ከብዙ ጊዜ ከዴሞክራቶች ጋር አብሮ የሚመርጡ አሉ። ሁለቱ ዴሞክራቶች ካሸነፉ የሁለቱ ፓርቲ እኩል ይሆናል። ሀምሳ ዴሞክራት ሀምሳ ሪፐብሊካን ይሆናሉ። በኮንስቲቱሽናል ሎ የቫይስ ፕሬዚደንቱ ወይም ምክትል ፕሬዚደንቷ ዴሞክራቲክ ኤሌክት ሃሪስ ታይ ብሬከር ወይም የማሸነፉን ስለምትወስን ሴኔቱን ኮንትሮል የሚያደርገው ዴሞክራት ይሆናል ነው። ሁለቱ ሪፓብሊካኖች ወይም አንዱ ሪፓብሊካን እንኳን ቢያሸነፍ ሪፓብሊካኖች የሴኔት ቼምበሩን ኮንትሮል ማድረግ ይችላሉ እና ይሄ በጣም ትልቅ ኮንስኮንስ ወይንም ውሳኔ ያለው ኤሌክሽን ነው። በተለይ ለአሁን ላለው ጀነሬሽን ዶክተር ኤባ ከድር በምርጫው ሂደት ውስጥ ያላቸውንም የግል ተሳትፎ እና ምክንያቶቻቸውን ጭምር እንደሚከተለው ይገልጻሉ። እዚህም ሀገር ባሉ ባሉ ወለደም የዚህ ሀገር ሲቲዘን ብዙ ሀገር በመቆየ የዚህ ሀገር ብዙ በመቆየት እንደ ማንኛውም ሲቲዘን ያለን የተሰጠን የመምረጥ ችሎታ ስላለኝ እንደ ሲቲዘን እኔም ባለቤቴም አንዞቼን በእድሜቸው ድረሱ ይመርጣሉ ግን አዛ ሌላው ደግሞ ጊዜን ተጠቅሜ ሌላዎቹ መምረጥ ያልቻሉትን ወይንም እውቀት የሌላቸውን የሀገራችንን ሰዎች ያላቸውን የፖለቲካል ችሎታና ራይት ኤክሰርሳይዝ እንዲያደርጉ እየሞከርኩ ነው። እኔ አይ አም ፓርት ኦፍ የአንድ ኮአሊሽን ሜምበር ነኝ ጆርጂያ ውስጥ። ይሄ ኮዋሊሽን የሚባለው የኢትዮጵያና ኤርትራን ፎር ጆርጂያ የሚል ኮዋሊሽን ነው። የኢትዮጵያና ኤርትራን ኮሚኒቲ ያጠቃልላል፣ ኮሚኒቲ ሴንተሮች ያጠቃልላል። የሀበሻ ቮት የሚባለው ኦርጋኒዜሽን አለ፣ እንዲሁም የኢትዮጵያንስ ፎር ባይደን ሃሪስ በናሽናል በኩል የፕሬዚደንት ኤሌክት ባይደን እና ቫይስ ፕሬዚደንት ሃሪስን ያስመረጠው ግሩፕ አለ። የዩት ፕሮፌሽናሎች አሉ እና ብዙ ቮለንቲሮች ያሉበት የተጠቃለለ ኮዋሊሽን ነው ወይንም ግሩፕ ነው። እኛ አላማችን በቮለንቲር በዙም እና በሌሎችም ስብሰባ አጋጣሚዎች እየተጠቀምን በሬዲዮም ሆነ በፕሪንት ሚዲያ እየተጠቀምን ሰውን መቀስቀስ ለማን መምረጥ እንዳለባቸው ማሳወቅ፣ መቼ ቀኑ እንደሚመረጡና ለሚመርጡበት ምክንያት ምን እንደሆነ ለማስተማርና ለመማርም እየሞከርን ነው። ዶክተር ኤባ እንደሳቸው ሁሉ ሌሎችም ኢትዮጵያውያን በዚህ ምርጫ ለምን መሳተፍ እንዳለባቸው በዝርዝር አስረድተዋል። በጆርጂያ በዚህ ዓመቱ ፕሬዝደንታዊ ምርጫ ተመራጩ ፕሬዚደንት ጆ ባይደን ያሸነፉት በ14 ሺህ ድምፅ ልዩነት መሆኑን ትኩረት እንዲሰጠው አሳስበዋል። እሳቸው እንደሚሉት በጆርጂያ መምረጥ ይችላሉ ከተባሉት 18 ሺህ ኢትዮጵያውያን መካከል ምን ያህሉ ለመምረጥ እንደተመዘገቡ ባይታወቅም በፕሬዝደንታዊ ምርጫ ወቅት በጆርጂያ ለውጥ ካመጡት 140000 መራጮች አንጻር የኢትዮጵያውያኑ ድምጽ ሊጫወተው የሚችለው ድርሻ ቀላል አለመሆኑን ገልጸዋል። አድማጮቻችን፣ ከዶክተር ከድር ኤባ ጋር ያደረግነው ውይይት በዚህ አላበቃም። ሙሉውን ዝግጅት በድረገጽና ማህበራዊ ሚዲያዎቻችን መከታተል የምትችሉ መሆኑን እንገልጻለን። ለአሜሪካ ድምፅ ራዲዮ ደረጀ ደስታ። የአሜሪካ ድምፅ ራዲዮ ጣቢያ ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ዩናይትድ ስቴትስ ጀሓድ ሰርዋን ሞስጣፋ የተባለ ሰው ያለበትን ቦታና እንዲያዝ የሚያስችል መረጃ እየፈለገች ነው ሲል የዕለቱ ርዕሰ አንቀጽ ጽሑፉን ጀምረዋል። ከአሸባሪ ድርጅት ጋር ሆኖ በመዋጋት ከፍተኛ ቦታ ያለው የአሜሪካ ዜጋ መሆኑን ርዕሰ አንቀጹ ጠቅሷል። ሳንዲያጎ ካሊፎርኒያ ያደገው ሙስጣፋ ለዓመታት ያህል አልሸባብ ከተባለው አሸባሪ ድርጅት ጋር ሲሰራ ቆይቷል። ይህ ድርጅት በሶማሊያና በሌሎች የአፍሪቃ ሀገራት ሞትና ጭንቅ ያስከተለ ነው። አልሸባብ የአሜሪካ ዜጎችንና ንብረቶችንም ኢላማ ሲያደርግ መቆየቱን ርዕስ አንቀጹ አውስተዋል። ባለፈው አስርተ ዓመት ሙስጣፋ በአልሸባብ የፈንጂ ክፍልን የሚያካትቱ የአመራር ቦታዎችን ይዞ ቆይቷል። ከ11 ዓመታት በፊት ዩናይትድ ስቴትስ ሶስት ከአሸባሪነት ጋር የተያዙ ክሶች መስርታበታለች። ከዘጠኝ ዓመታት በፊት ደግሞ የዩናይትድ ስቴትስ ፌዴራል የምርመራ ቢሮ በጥብቅ በሚፈለጉ አሸባሪዎች ስም ዝርዝር ውስጥ አስገባው። ከሰባት ዓመታት በፊት የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የፍትህ ሽልማት የተባለው ፕሮግራም ሊያሳስረው የሚችል መረጃ ላቀረበ ሰው እስከ አምስት ሚሊዮን ዶላር የሚደርስ ጉርሻ ለመክፈል ቃል መግባቱን ርዕሰ አንቀጹ ጠቁሟል። አምና ታሳስ ወር ላይ በተደረገ ጋዜጣዊ ጉባኤ የዩናይትድ ስቴትስ የደቡባዊ ካሊፎርኒያ ጠበቃ ሮበርት ብሬወር እና በሳንዲያጎ ልዩ የፌዴራል ምርመራ ቢሮ ኃላፊ ስካት ብራነር ሙስጣፋ እንደ አውሮፓ አቆጣጠር እስከ የካቲት 2017 ዓ.ም በነበረው ጊዜ ውስጥ ፈጸማቸው ላሏቸው ወንጀሎች ክስ መስርተውበታል። ብራነር ያብራራሉ። ሙስጣፋ ያስፋ ወደ ሚሊዮን ሰዎች ሚሊዮን ሰዎች ሙስጠፋ አልሸባብ በሚፈጽማቸው አሸባሪ ተግባራት ውስጥ በሚገባ ሲሳተፍ የቆየ ሲሆን አሁንም ቀጥሏል። ስለሆነም አሸባሪ ተግባሩ መቆም አለበት። የፌዴራል የምርመራ ቢሮና አጋሮቻችን አሸባሪ ተግባሮችን ለመከላከል መስራቱን አናቆምም። ስለሆነም እርዳታችሁን እየጠየቅን ነው። የአልሸባብን የጥቃት ተግባር ማሰናከሉን መቀጠል አለብን። ሙስጠፋ ሶማሊያ ይኖራል ተብሎ ይታመናል። የቆዳው ቀለም ነጭ ሲሆን፣ የአይኑ ቀለም ሰማያዊ ነው። ቁመቱ ረጅም ነው። ቀኝ እጁ ላይ ጠባሳ አለው። አረብኛ፣ ሶማሊኛ እና እንግሊዘኛ ይናገራል። በየመን፣ በኢትዮጵያ፣ በኬንያ እና በሌሎችም የአፍሪቃ ሀገሮች ሊዘዋወር ይችላል። ስለ ጀሓድ ሰርዋን ሙስጣፋ የምታውቁት ነገር ካለ በ1800 2255324 ስልክ ደውሉ፣ ወይም ደግሞ ቲፕስ ዳት ኤፍቢአይ ዳት ጋም በሚል የኢንተርኔት መስመር መረጃቸውን አቀብሉ። በአቅራቢያችሁ ላለ የዩናይትድ ስቴትስ ኤምባሲ ወይም ቆንስላንም ማሳወቅ ትችላላችሁ። መረጃው ሁሉ በምስጢር ይያዛል ሲል የዕለቱ ርዕሰ አንቀጽ ጽሑፍን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19 በ22 እና በ25 ሜትር ባንዶች በአጭር ሞገድ በኤፍኤም 943 በአሃዱ ራዲዮ እንዲሁም በናይል ሳት በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድሳ ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ ያህሉ አከበደ ከፕሮግራም አቀናባሪዋ ብርሃን ኃይሉ ከዕለቱ ዋና አዘጋጅ ሰለሞን አባት እና ከተቀሩም ባልደረቦቻችን ጋር በዚሁ እንሰናብታለን። ነገ አርብ ከሚሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም ደህና።